ከዓመታት በፊት አንድ ዓለም ሲሳይ የኢትዮጵያ የንግድ እምብርት በሆነችው መርካቶ የዕለት ጉርሳቸውን በላባቸው ለማግኘት ከሚጥሩ ወጣቶች አንዱ ነበረ። ጫማ ነበር የምሰራው ትምህርት ስማር እና መርካቶ አካባቢ ብዙ አመትም ቆይቻለሁ እዛ ጫማ ስሰራ እና ነገር ግን ከራሴ ኤክስፒሪንስ ተነስቼ ነው ወደ ውስጤ በደንብ ተመልክቼ ከዛ ላይፍ እኔ ወደምፈልገው ደስተኛ ካልሆንኩበት ላይፍ ኦፍኮርስ ገንዘብ በደንብ አገኝ ነበር ጫማ ስሰራ አመዲያ ገበያ አካባቢ የሚሸጡት አሁን አዳዲስ ጫማዎች በሞላ እዛ እኛ ስፐር የሚሰሩ ናቸው። እዛ ውስጥ ብዙ ልምድ ነበረኝ። ዲዛይነርም ለለ ብላ ይደርሽ ነበር። አንዱ ዓለም ዛሬ በብዙ ዘርፎች ስሙ ተደጋግሞ የሚሰማ ሰው ነው። የኬንያውያኑ ዴሊኔሽንና ዘ ኢስተርን አፍሪካን በመሰሉ ዓለም አቀፍ የዜና አውታሮች ላይ የንግድ ጉዳዮች ዘጋቢና ተንታኝ ሆኖ ይሠራል። ኒው ቢዝነስ ኢትዮጵያ በተሰኘው የበይነ መረብ ላይ የዜና አውታሩ የኢትዮጵያን ንግድና ምጣኔ ሀብት የሚዳሰሱ ዘገባዎችና ጥናቶችን ያጋራል። የሚዲያ ጉዳዮች አማካሪም ነው። ከቅርብ ጊዜ ወዲህ ደግሞ የሕይወት ልምዱን የሚያካፍልበት ከጋዜጠኝነት ሥራው የተዋሳቸውን ሥልጠናዎች የሚያጋራበት አነቃቂ ሕልምህን ኑር የተሰኘ የዩቲዩብ አውታር አለው። ወጣቶች ብዙ ግራጁዌት አድርገው ስራ መፍጠር እየቻሉ ዙሪያቸው ያሉትን ፖቴንሻላቸውን የራሳቸውን ወደ ውስጥ ሳያዩ ሳገኛቸው ይሰማኛል። ብዙዎቹ ጋር አወራለሁ በተለያየ ጊዜ እና የማትጠብቀው ነው። ምንም አይነት የስራ ፍቅርም ሆነ ወደ ውስጣቸው ያላቸውን ፖቴንሻል አብዛኞቹ ለማየት ይፈልጉም ወይም በሁኔታዎች ተስፋ የቆረጡ ናቸው እና ተስፋ የለኝም፣ ምን ዘመድ የሚቀጥረኝ የለም አይነት ነገር ወይ ደግሞ ቶፕ ተማሪ ስላልሆንኩኝ አይነት ነገር። ዘመድ ከሌለ ስራ እንደሌለ አድርገው ብዙዎቹ ያስባሉ። ስራም ተሰጥቷቸው ደግሞ የስራ ሞራልም የላቸውም እና ሰዎች በትክክል ነገር ግን ማሳየት የምንፈልገው ለነሱ ሰዎች ከጣሩ ወደሚፈልጉት ወደ ውስጣቸው ካዩ እና ዙሪያቸው ምንድን ነው ያለው ችግር ብለው ካዩ ችግርን ራሱ ወደ ኦፖርቹኒቲ እንዴት መቀየር እንዳይችሉ ናቦታችንን ከከትለው ደግሞ የሰሩት ነገር በሞላ ግራጁዋሊ ውጤታማና ደስተኛ እንደሚያደርጋቸው ለማሳየት ነው። ንግድና መጣኔ ሀብትን ለሚመለከቱ ጉዳዮች ልቡ የሚያደላው አንዱ አለም ኒው ቢዝነስ ኢትዮጵያ የተሰኘው የበይነ መረብ አውታሩን ከጀመረ ሰነባብተዋል። አጀማመሩ የተበታተኑ ዘገባዎቹን በአንድ የተደራጀ ስፍራ ለማኖር ነበረ። በቆይታዎች ውስጥ ግን አውታሩ ግዝፈቱና ፋይዳው እያደገ እንደመጣ ያውሳል። አብዛኛው እንግዲህ የሚመለከተው የኢኮኖሚ እና የቢዝነስ ዜናዎች ነው። የተለያዩ ካታጎሪዎች አሉ። ትሬድ ኢንቨስትመንት አለ፣ ማኑፋክቸሪንግ ላይ ያሉ ፕሮግረሶች፣ ፋይናንስ ላይ ምን ምን እንዳለ፣ አዳዲስ ወሬዎችን በተቻለ መጠን በፈቀደ ዳታ የተደገፈ ለውጭ ባለሀብት ይሁን የሀገር ውስጥም ሆነው ውጭ ያሉ ሰዎች መረጃ እንዲያገኙ በእንግሊዝኛ ነበር የምሰራው። ከቅርብ ጊዜ ወዲህ ደግሞ የአማርኛውንም ሴክሽን ጨመርኩ። በራሴ ከጉግል ጋር ጉግል አድስ አልፎ አልፎ በደንብ አግሬሲቭሊ በምሰራበት ጊዜ በወር የተወሰነ ኢንከም አገኛለሁ። ከሱ ንግድና ምጣኔ ሀብት ላይ ያተኮሩ የዜና ተቋማት ብዙውን ጊዜ በአዲስ አበባና ዙሪያ የሚደረጉ የንግድ እንቅስቃሴዎች ላይ የበዛው ትኩረታቸውን እንደሚያደርጉ እውቅ ነው። አንዱ ዓለም ቀጣይ ህልሙ ንግድና ምጣኔ ሀብት ላይ ባተኮረው የዜናና መረጃ አውታሩ በኩል ከአዲስ አበባ ውጭ ያሉ ቦታዎችን እንቅስቃሴም የእይታ ድል መስጠት ነው። ይህም የዲጂታል ሚዲያ በአማርኛና በእንግሊዝኛ ፍሬሽ ኮንቴንት የሚጠቅም ከአዲስ አበባ የሚወጡ ኮንቴንቶች። አሁን የብዙ የኢትዮጵያ ሚዲያ ችግር አዲስ አበባን ቤዝድ ነው። የክልሎችም ቢዝነስ፣ የኢኮኖሚ እንቅስቃሴ ከተሞች ምንድን ነው ያላቸው? ምን ይመስላሉ? ፖቴንሻላቸው ቱሪዝም ላይ ምን እየተሰራ ነው? ኢንቨስትመንት ምን ፖቴንሻል አለ? ወጣቱ ምን አይነት ምን አይነት ሪሶርስ አለ እዛ አካባቢ የሚለውንም በደንብ የሀገር ውስጥን ጎብኚ ይሁን የሀገር ውስጥ ኢንቨስተር ወይም የውጭ እንዲያውቀው ለማድረግ ሞር ኢትዮጵያ ናሽናል የሆነ ፒክቸር የሚያሳይ ፕላን እያደረግኩኝ በየጊዜው እየወጣን አሁን በቅርቡ ወደ ዝዋይ ከተማ እና ወደ ዱከም ሄደን እንደዚህ የታክስ እና የኢኮኖሚ ጠቅላላ እንቅስቃሴ በዳታ በተደገፈ ዴፒቲ ሜየሮቹ ጋር ከነ ኢንተርቪው አድርገን የመጣነው እና የሰራነው አለ ዩቱብ ላይ